በኦሮሚያ ዞን እየተካሄደ ያለው ተቃውሞ ዛሬም በተለያዩ አካባቢዎች መቀጠሉ ተነግሯል። በሆሮ ጉሩድ ወረዳ ዞን በጃርጋ ዳርቼ ወረዳ ከዚህ በፊት በተቃውሞ ሰልፍ ተሳትፈዋል ወይም ተቃውሞውን ደግፈዋል ብሎ የሚጠረጥራቸውን ሰዎች የወረዳው ፖሊስ እየሰበሰበ ያስራል ሲሉ ነዋሪዎች ገልጸዋል። ታሳሪዎች የረሃብ አድማ እያደረጉ መሆናቸውንም ያነጋገርናቸው ነዋሪዎች ያስረዳሉ። የወረዳው አስተዳደር ተወካይ ግን ኅብረተሰቡ ተሰብስቦ በሌብነት ያጋለጣቸው ሰዎች ናቸው በእስር ላይ የሚገኙት ይላሉ። ባልደረባችን ነሞ ዳንዲ ያዘጋጀውን ዘገባ ሰለሞን ክፍሌ ያቀርበዋል። አንድ ነሞ ያነጋገራቸውና ስማቸው መገለጹ ለደህንነታቸው እንደሚያሰጋቸው የተናገሩ የጃርዳጋ ጃርቴ ነዋሪ ሁኔታውን በዚህ መልክ ነበር የገለጹት። አንጋር ከምሳት ባይቼ ካለፈው ሰኞ እስከ ዛሬ እንደታሰሩ ናቸው። የሚገርመው ለመጸዳዳት እንዲወጡ የሚፈቅዱላቸው ሌሊት ብቻ ነው። ቀኑን ሙሉ ተዘግቶባቸው ነው የሚውሉት። የሚያነጋግራቸውም ሰው የለም። ባለኝ መረጃ መሰረት የታሰሩት ሰዎች 25 ይሆናሉ። እኒሁ ነዋሪ በተጨማሪ ሲናገሩ የመንግስት ኃይሎች በዚሁ ወረዳ በ2007 ምርጫ እጩ ተወዳዳሪ የነበሩትን የአቶ ኢንኮሳ ነመራን መኖሪያ ቤት ሰውየው በሌሉበትና ያለ ፍርድ ቤት ማዘዣ ገብተው ፍተሻ ማካሄዳቸውን ገልጸዋል። እዚህ ወረዳ ውስጥ መሸት ሲል የፖሊስ ሰዎችን መደብደብና ማሸማቀቅ የተለመደ ነገር እየሆነ ነው ሲሉም ለነሞ ዳንዲ አስረድተውታል። ነሞ ወደ ወረዳው ጽህፈት ቤትም ደውሎ ነበር። ያስተዳደሩ ተወካይ አቶ ፈየራ ሶሪ እንዲህ ብለዋል። ማን ዋንትች ሃላ ቀበተማ ጅሩን ነሞታ ቀበመኒ ሂደመን ጎሰ ሳኒቲን አደባሴ የሌ ዋንአንቤኩን ቀቡ ወይ ኛታስ ታስረዋል ስለተባሉት ሰዎች እኔ በተጨባጭ የማውቀው ነገር የለም። እስረኞች የረሃብ አድማ ስለማድረጋቸውም እስካሁን የደረሰኝ ሪፖርት የለም። ኅብረተሰቡ ግን በገጠርም በከተማም ስብሰባ ባደረገ ጊዜ በሌብነት ያጋለጣቸው ሰዎች እስር ቤት እንደሚገኙ አውቃለሁ። ከዚህ በተረፈ ከተቃውሞ እንቅስቃሴ ጋር በተያያዘ ሰዎች እስር ቤት ይኑሩ አይኑሩ አላውቅም። የጸጥታ ኃይሎች ሰዎችን በቁጥጥር ሥር አውለው ከሆነ ደግሞ ገና ሪፖርት አልደረሰኝም። በሆሮ ጉድሮ ወለጋ ዞን በጃርዳጋጃርቴ ወረዳ የአስተዳደሩ ተወካይ አቶ ፈየራ ሶሪ ነበሩ። ታስረዋል ስለተባሉ የወረዳው ነዋሪዎች መልስ ሲሰጡ የሰማችሁት።